You're with SBS Radio. ወቅታዊ ጉዳዮች። የኮሮና ቫይረስ የማህበረሰብ ተጋቦት ማዝገምን ተከትሎ ባለሥልጣናት በመላው አውስትሬሊያ በርካታ ገደቦችን አላልተዋል። በኮሮና ቫይረስ በብርቱ የጠቃችው ኒው ሳውዝ ዌልስ ገደቦቿን ከዛሬ ሜይ አንድ ጀምሮ አላልታለች። በዚህም መሠረት ሁለት አዋቂዎችና አብሯቸው የሚኖሩ ልጆች ወደ ሌላ ሰው ቤት ሄደው መጎብኘት ይችላሉ። የገደቡ መላላትም በተለይም በረመዳን ጾም ላይ ላሉ ቤተሰቦች ከአያቶች ጋር ለመፍጠር መልካም አጋጣሚ ሆኗል። ይህ በእንዲህ እንዳለም በኒው ሳውዝ ዌልስ ውስጥ አንድ የሰባ አራት ዓመት ሰው ከኒው ማርች ሀውስ የአረጋውያን መጦሪያ በኮሮና ቫይረስ ሳቢያ ሕይወታቸው ሲያልፍ አስራ ሦስተኛው ሆነዋል። ከዚሁ የአረጋውያን መጦሪያ ሀምሳ ዘጠኝ ሰዎች በቫይረሱ ተጠቅተዋል። በሌላም በኩል ታዝማኒያ ገደቦቿን ከመጪው ሰኞ ጀምራ ታላላለች። የልብስ መሸጫና፣ የማቀዝቀዣ የልብስ ማጠቢያና ማድረቂያ የመሳሰሉ ቁሳቁስ አቅራቢዎችም በራቸውን ከሦስት ሳምንታት በኋላ ለሸማቾች ክፍት ያደርጋሉ። ቤታቸው ሆነው መማር ለማይችሉት ተማሪዎችም ትምህርት ቤቶች ክፍት ይሆናሉ። የታዝማኒያ ፕሪምየር ፒተር ጉትዊን ምንም እንኳን አስራ ሁለት ሰዎች ሕይወታቸውን በቫይረሱ ቢነጠቁም በአብዛኛው የቫይረሱን ጥቃት በቁጥጥር ስር ማዋል ችለናል ብለዋል። ኩዊንስላንድ በበኩሏ በሳምንቱ መጨረሻ ላይ ገደቦቿን ለማላላት ተሰናድታ ባለችበት ያለፉት 24 ሰዓታት ውስጥ አንድም በቫይረሱ ይጠቃ ሰው አልገጠማትም። ከነገ ቅዳሜ ጀምሮ እምብዛም አላስፈላጊ ተብለው ተዘግተው የነበሩ ሱቆችና ብሔራዊ ፓርኮች ክፍት ይሆናሉ። ሽርሽሮችና አላስፈላጊ ተብለው የነበሩ መኪና ማሽከርከሪያዎች ተፈቅደዋል። ይሁንና ነዋሪዎች ከቤታቸው ከ50 ኪሎ ሜትር በላይ ርቀው መሄድ አይፈቀደላቸውም። የኩዊንስላንድ ዋና የጤና ኃላፊ ዶክተር ጃኔት ያንግ ገደቦቹ የላሉም ቢሆን ሰዎች የአንድ ሜትር ተኩል አካላዊ መራረቃቸውን ይጠብቁ አይጠብቁ እንደሁ ክትትል እንደሚያደርጉ ሲያሳስቡ፣ ሰዎች ምን እንዳደረጉ ወዲያውኑ ግብረ ምላሽ እናገኛለን። በርካታ የሆነ የሰዎች ስብስቦች ከተካሄዱ ያ በእጅጉ ያሳስበናልና ዳግም እንድናስብበት የሚያደርገን ነው ብለዋል። በሰሜናዊ ግዛት ኤንቲም እንዲሁ ለአምስት ሳምንታት ጸንተው የነበሩ ገደቦችን በማላላት ንግዶች እንዲከፈቱ፣ ከቤት ውጭ ያሉ እንቅስቃሴዎችም እንዲካሄዱ ፈቃዷን ሰጥታለች። በመጪዎቹ ሳምንታት ውስጥም ምግብ ቤቶች ምግብ ቤቶች መጠጥ ቤቶች፣ ካፌዎችና የአካል እንቅስቃሴ መስሪያ ቤቶች ክፍት ይሆናሉ። እንዲሁም አካላዊ ንክኪ የማይፈጥሩ ስፖርቶችን መጫወት፣ ሰርግን ከቤት ውጪ መሰረግና የቀብር ሥነ ሥርዓትን ማካሄድ ተፈቅዷል። በምዕራብ አውስትራሊያ ገደቦቹ መላላት የሚጀምሩት ከሰኞ ጀምሮ ሲሆን የሰዎች የመሰባሰብ ቁጥር ከሁለት ወደ አስር ከፍ ብሏል። እንዲሁም ሰዎች ከቤታቸው ወጥተው መንሸራሸር፣ አሳ ማጥመድ፣ ጀልባዎቻቸውን መቅዘፍና ካምፕ ማድረግ ይችላሉ። ይሁንና የቪክቶሪያ ፕሪምየር ዳንኤል አንድሩስ ትናንት ማምሻውን ሦስት አዲስ በኮሮና ቫይረስ የተያዙ ሰዎች መኖራቸውን አስመልክተው ገደቦችን ለማላላት ጊዜው ገና መሆኑን ሲጠቁሙ ከሁለት ቀናት በፊት ቁጥሮች ሲኖሩ ተመልክተናል። በመላው ቪክቶሪያ የተለያዩ ስፍራዎች ወረርሽኞች ተከስተውብናል። እንዲሁም ቀላል የማይባሉ የማኅበረሰብ ተጋቦቶች ገጥመውናል። አስር ፐርሰንት ያህሉ በቫይረሱ የተያዙት ከባህር ማዶ ተመላሾች ጋር ልናያያዛቸው አንችልም። ሁሉም ስቴቶች ተመሳሳይ ሁነት ላይ አይደሉም የሚገኙት የተለያዩ ሁነቶች ላይ ነው ብለዋል። ገደቡ ያረገበላቸው ቪክቶሪያውያን በምትኩ ቪክቶሪያ ቱጌዘር በሚል ሙዚቃ፣ ቀልዶችና መሰል መዝናኛዎችን በነጻ በኦንላይን በመመልከት እንዲዝናኑ መንግስት ነፃ መዝናኛ አመቻችቷል። እስካሁን ድረስ በመላው አውስትሬልያ በቫይረሱ ሕይወታቸው ያለፉ ሰዎች ቁጥር 93 ሲደርስ 6762 ሰዎች ተጠቅተዋል። 85 ፐርሰንቱ አገግመዋል። 5700 ምርመራዎች ተካሂደዋል።